Bambino የባለ ብዙ ቀለም ሀሳቦች መናኸሪያ፣ ረጅም የአብሮነት ጎዳና ጋቢና፣ ቪኦኤ የአዲሱ ትውልድ ድምፅ። ሰላም፣ እንዴት አመሻችሁ? ከአሜሪካ ድምፅ ዋሽንግተን ዲሲ የዛሬ ዕለት አርብ የካቲት 25 2013 ዓ.ም የጋቢና ቬይ መሰናዶ ጀምሯል። ለዛሬ ምሽት ከያዝንላችሁ መካከል ሁለቱን እናስተዋውቃችሁ። ትኩስ ዲሊቨሪ የተሰኘ የወጣቶች ቡድን ለ1000 ሰው የሥራ ዕድል ለመፍጠር እየሰራ መሆኑን አጋርቶናል። ምግብን ከሬስቶራንቶች አንስቶ ለደንበኞች የማድረስ ቤታቸው ሆኖ አጠቀባላቸው ሬስቶራንቶች የሚያዙበት የቴክኖሎጂ ሰርቪስ ነው ማለት ነው። የሰማችሁት የትኩስ ደሊቨሪ ስራ አስኪያጅ ወጣት አሚር ሬድዋንን ነው። የተቋማቸውን አላማና እንቅስቃሴ ያቀራናል። በሌላ በኩል በትላንትናው ምሽት በኢትዮጵያ በማህበራዊ ትስስር ሚዲያ የሚሰራጩ ሀሰተኛ መረጃዎች በህብረተሰቡ ላይ እያደረሱ ነው በተባለው ጉዳት ዙሪያ ያስጀመርነውን ውይይት እንቀጥለዋለን። ተመሳሳይ የፖለቲካ አመለካከት ያላቸውን ግሩፖች ወይም ሰዎች ጋር ነው ቅቁማ የሚሰጣል እከሌን ጓደኛ ታደረገ የሚባል ግሩፕ i ያ ደግሞ የሚያደርግሽ ነገር ምንድነው? ሌላ አይነት ሀሳብ አመለካከት፣ ጆሮሽም እንዳይሰማ እድል ምንዳሰጭ የሚያደርግ ነው። ስለዚህ ይህንን ጥያቄ መጠየቅ መረጃ ወደኛ ነው የሚመጣው። ጽኛን መረጃ ፈልገን ምናገኘው ከተወያዮቹ መካከል አንዱ የሆኑት በኦሃዮ ክፍለ ግዛት ኬንት ዩኒቨርሲቲ ረዳት ፕሮፌሰር ዶክተር ትሩስ ወርቅ አለማው ናቸው። በምሽቱ የምናደምጠው ይሆናል። መርሃ ግብሩን በመምራት ኤደን ገረመው፣ በቅንብሩ ኤልያስ አስማረ፣ በዜናዎቹ ሀብታሙ ስዩም ከመላው የአሜሪካ ድምጽ ዘጋቢዎች ጋር በመሆን ቀጣዮቹ ሰላሳ ደቂቃዎች አብረናችሁ ልንቆይ መጥተናል። አብራችሁ ስለሆናችሁ እናመሰግናለን። አሁን ወደ ዜናዎቹ እንሻገራለን። አመሰግናለሁ ኤደን። በቤንሻንጉል ጉሙዝ ክልል መተከል ዞን ድባጤ ወረዳ አልባሳ ቀበሌ ውስጥ የጉሙዝ ተወላጅ የሆኑ 26 ሰዎች በመንግስት ጸጥታ አስከባሪዎች ተገድለዋል ሲሉ የአይን ማኞች ለአሜሪካ ድምፅ ተናግረዋል። የአይን ማኝ ነኝ ያሉ አቶ ንጉሴ ፈይሳ እንደሚባለው የገለጹ የአካባቢው ነዋሪ ግድያ የተፈጸመው የካቲት 192013 ዓ ም ቅዳሜ ዕለት ለእሁድ አጥቢያ ማለዳ አካባቢ መሆኑን ተናግረዋል። የመንግሥት ወታደሮች በሌሊት ከበባ ያደረጉት በአካባቢው ከመንግስት ሰራዊት ውጭ የታጠቀ ሌላም ኃይል ጥቃት ስለሚሰነዝር እንደሆነ አመላክተዋል። የተገደሉት ሰዎች የታጠቁ አልነበሩም ብለዋል አቶ ንጉሴ። ሌላው እንዲሁም ማይንኝ ያሉ አቶ ሀብታሙ አምሳሉ የተባሉ ሰው የመንግስት ጸጥታ ኃይሎች በድባጤ አልባሳት ተኩስ ከፍተው ሰዎችን የገደሉት ጫካ ውስጥ መሳሪያ ይዘው የሚንቀሳቀሱ ታጣቂዎች ጥቃት ስላደረሱባቸው ነው ብለዋል። ሳሙኤል ገነቴ የተባሉ የአጎቴ ልጅም ጭምር በመንግስት ታጣቂዎች ተገድለዋል ብለዋል። የቤንሻንጉል ጉሙዝ ክልል ፖሊስ ኮሚሽነር አብዱል አዚዝ መሐመድ በአልባሳምም ሆነ ድባጤ ወረዳ ባለፈው ሳምንትም ሆነ ከዚያ ወዲህ በመንግስት ጸጥታ አስከባሪዎች ምንም አይነት ግድያ አልተፈጽመም ሲሉ አስተባብለዋል። ነገር ግን በመተከል ዞን የተለያዩ ስፍራዎች በሚንቀሳቀሱ የግሙዝ ሕዝቦች ዲሞክራሲ ንቅናቄ ታጣቂዎች ላይ እርምጃ እየተወሰደ መሆኑን ኮሚሽነሩ ተናግረዋል። ዘገባውን ያደረሰን ናኮር መልካ ነው። የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት የኢትዮጵያ የትግራይ ክልል ሁኔታን በተመለከተ ትናንት ሐሙስ ያካሄደው ስብሰባ ካለስምምነት ማብቃቱ ተዘግበዋል። አዣንስ ፍራንስ ፕሬስ ዲፕሎማቶችን ጠቅሶ እንደዘገበው ሩሲያና ቻይና እንዲሁም የምክር ቤቱ ቋሚ አባላት ያልሆኑ ሌሎች አገሮች በኢትዮጵያ የውስጥ ጉዳይ ውስጥ መግባት ይሆናል በማለት የጋራ መግለጫ እንዳይወጣ ተቃውሞ አሰምተዋል። ውሳኔ ቢተላለፍ በድምፃችን እንሽረዋለን ሲሉም አስጠንቅቀዋል። የኮሮና ቫይረስን አመጣጥ ሊከታተሉ በቅርቡ ወደ ቻይና ተጉዞ የነበሩ የዓለም የጤና ድርጅት መርማሪ ሳይንቲስቶች ቃል በተገባው መሰረት ለጊዜው ባላቸው የምርመራ ውጤት ላይ ሪፖርት እንደማያቀርቡ ተሰማ። ወልስትሪት ጆርናል ጋዜጣ ባወጣው ዘገባ የዓለም የጤና ድርጅት የሳይንቲስቶቹ ቡድን ሪፖርቱም በቤጂንግና በዋሽንግተን መካከል ውጥረቱ እየጋለ ባለበት በዚህ ወቅት ላለማውጣት ወስኗል ብሏል። ለዜናዎቹ ሀብታሙ ስዩምን አመሰግናለሁ። ጋቢና ቪኦኤ ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን ይቀጥላል። የምሽቱ አስተናጋጃችሁ ኤደን ገረመ ነኝ። ወደ ርዕሰ ግዳዮቻችን ሻገር ትኩስ ዲሊቨሪ በአዲስ አበባ ከተማ በስድስት ወጣቶች ተቋቁሞ ወደ ስራ ሊገባ በሙከራ ላይ የሚገኝ ድርጅት ነው። አላማውም ትኩስ ምግቦችን ተወዳጅ ከሆኑ ምግብ ቤቶች ወደ ደንበኞች ማድረስ ነው። በአንድ አመት ጊዜ ውስጥም ለአንድ ሺህ ስራ ፈላጊ ወጣቶች የስራ እድል ለመፍጠር አቅደው እየተንቀሳቀሱ ናቸው። ዘጋቢያችን ናኮር መልካ ከዲሊቨሪ ስራ አስኪያጅ እና ከስድስቱ መስራች ወጣቶች መካከል አንዱ የሆነውን አሚር ሬድዋንን አነጋግሮታል። ወጣት አሚር ስለ ትኩስ ዲሊቨሪ ምንነት በመግለጽ ይጀምራል። ትኩስ ዴሊቨሪ የመልእክት ማድረስ ወይም ደግሞ የዴሊቨሪ ሰርቪስ ነው። ምግብን ከሬስቶራንቶች አንስቶ ለደንበኞች የማድረስ ቤታቸው ሆነ አጠገብ ያላቸው ሬስቶራንቶች የሚያዙበት የቴክኖሎጂ ሰርቪስ ነው ማለት ነው። እስቲ እንዴት ተመሰረተ? በህብረተሰቡ ውስጥ ምን አይነት ችግር ስለታያችሁ ነው የትኩስ ዴሊቨሪ አገልግሎት እንዲጀመር ጥረት እያደረጋችሁ ያላችሁት? ትኩስ ዴሊቨሪ የተመሰረተው በስድስት ወጣቶች ዩኒቨርሲቲ አብረው በተማሩ እና በተመረቁ ስድስት አብሮ አደግና የዶር ሜት ወጣቶች የተመሰረተ ነው። ሀሳቡም የመጣው ግቢ ውስጥ እያለን እንደዚህ አይነት ሀሳቦችን ወይ የፍጠር ሀሳቦችን እናሸረሽ ነበረ። ስራውን ስንጀምሮ መጀመሪያ ላይ ጀስት ኢንፎርሜሽን ወይም ደግሞ ሬስቶራንቶችን ያሉበትን ቦታና ሎኬሽን በመግለጽ ብቻ ነበር የተጀመረው። እኛም ተመርቀን ቁጣ በኋላ ላይ በተለያዩ ስራዎች ላይ ምግልን በመንግስት መስሪያ ቤት ተቀጥረን እንሰራ ነበር። በእረፍት ሰዓታችን በምንገናኝበት ጊዜ የተለያዩ ሀሳቦችን እናሸራሸር ነበረ። ስለ ድሮን ፈጠራ የሚማርከን ስለነበረ አብሮ ስለመስራት አሁን ላይ ስላሉት ኢትዮጵያ ላይ ያሉትን ቴክኖሎጂዎች፣ የተለያዩ ነገሮችን በምንገናኝበት ጊዜ እንወያይ ነበረ። ሁላችንም የራሳችን ስራ በሚኖርበት ሳሌ ለምን እኛ አንድ የራሳችን ስራ አንሰራም በሚል ሀሳብ ሀሳቡን ጀመር ነው ድሮም የጀመር ነው ስራ ስለነበረ ቀስ በቀስ አይዲያውን ብሬንስቶርም በማድረግ ከዛ በተረፈ ደግሞ የተለያዩ ሪሰርሶችን ዲዛይኖችን እና ደግሞ ዓለም የደረሰበት የተለያዩ ተሞክሮችን በማጥናት ዲቨሎፕ በማድረግ አሁን ላይ ሙሉ ስራውን ጨርሶ ዝግጅቱን ጨርሶ ሬስቶራንት ምዝገባ የተለያዩ ወጣቶችን በመሰብሰብ እዚህ ደረጃ ሊገኛል ማለት ነው። ዋናው የአስተዋናው ችግሮች እኛ ከኮቪድን በፊት ነበረ ይሄ ሀሳብ ስንሰራበት የነበረው ምንድን ነው? ደንበኛው ሁሉ ጊዜ ምግብ መብላት በምንፈልግበት ጊዜ ግዴታ ሬስቶራንት ጋር መሄድ ሚጠበቅበት ይችላል። በተለያዩ ምክንያቶችም ቤት ውስጥ ላይሰራ ይችላል። ስለዚህ እንደነዚህ አይነት ጊዜያቶች ጊዜውን ቀጥቦ ሰዓቱን ቆጥቦ እና ደግሞ ድካሙንም የተለያዩ ነገሮችን ቆጥቦ እሱ ባለበት እንዲመጣለት ነው ማለት ነው። ስለዚህ ይህንን ሀሳብ ስንነሳ እንዴት የምቾት የሚለውን አለም እንዴት ለም ወደታች እንዲቃደደር ማንኛውም ተጠቃሚ እንዴት ይጠቀሟል፣ በሚለው ከዛ በተረፈ ደግሞ ለማህበረሰባችን እንዴት ስራ እንፈጥራለን በሚል አስበን ነበር ይህን የቀረጽ ነው። ለዚህ ለዚህ ለዲሊቨሪ ሰርቪሶች የተለያዩ ሚንሶች እንጠቀማለን። ከዛ ውስጥ ዋነኛው በሳይክል ነው የምንሰራው። ሰፈር ውስጥ ያሉ የተለያዩ ወጣቶችን በማሰባሰብ አፕሊኬሽን በመስጠት የተለያዩ ትሬኒንጎችን፣ የክህሎት ስልጠና፣ የሴፍቲ ስልጠናዎችን በመስጠት ወደ ስራ ለማሰማራት እንደቀሳቀስ ነው ማለት ነው። የትኞቹን ደንበኞች ነው ተደራሽ ለማድረግ ያሰባችሁት? በሳይክል መጠቀማችሁ ምን አይነት ፋይዳስ ሊኖረው ይችላል? ምን ያህልስ አገልግሎቱን በተፈለገው ሰዓት ወይም ደግሞ በፍጥነት ሊያደርስ ይችላል? በምን ያህል ጊዜ ውስጥ ነው አንድ ደንበኛን ተደራሽ ማድረግ የምችሉት? ዋናው ዓላማው ሰው አቅራቢያ ካለው ሬስቶራንት እንዲያዝ ነው። እዛው ጋር ለምሳሌ ኮንዶሚኒየም አካባቢ ብናስብ ኮንዶሚኒየም አጠገብ ጋር ያሉት ሬስቶራንቶች ከዛው ጋር እንዲያዝ ነው ዋናው ሀሳቡ። ከዛ በተረፈ ሳይክልን የተጠቀምንበት ምክንያት እዛው ሰፈር ውስጥ በፍጥነት አሁን ላይ ትራፊክን ብዙ መጨናነቅ ስላለ ሳይክል በትንሽ ዲስታንስ ውስጥ ቶሎ የመድረስ ቻንስ አለው ማለት ነው። አሁን ላይ አቀደን የተነሳ ነው ተማሪዎችን፣ የተለያዩ የጋራ መኖሪያ ቦታ የሚሰሩትን ኦፊስ አካባቢ መስሪያ ቦታ ጋሩትን፣ ወንደላጤዎች የተለያዩ ቤተሰብ ያላቸውን በሚፈልጉበት ሰዓት ላይ ለማድረስ ሞሮፍ ወደ መኖሪያ አካባቢና ሲቲ ሴንተር አካባቢ ላይ ነው የምንሰራው። አንድ ሳይክል በሰዓት እስከ ሰላሳ አምስት ኪሎ ሜትር ተራወር ይሄዳል። ስለዚህ አንድ ደንበኛ ምግብ አዞ ከሬስቶራንቱ አንስቶ ደንበኛው ጋር ለማድረስ በአንድ ሰዓት በራመሰ ጊዜ ውስጥ ለመስራት ነው ያቀድምል ነው። ለአጫጭር ርቀቶች ከሰላሳ እስከ አርባ ደቂቃ መድረስ ይችላል። ከዛ በተረፈ ደግሞ ረዘም ላሉ ርቀቶች ደግሞ በአንድ ሰዓት ጊዜ ውስጥ ለማድረስ ነው። ስሙ ራሱ ትኩስ ዴሊቨሪ ነው፣ እና ምግብ ደግሞ ትንሽ ከቆየ የመቀዝቀዝ ሁኔታ ይኖረዋል። እና እሱ እሱንስ እንዴት ነው የምትከላከሉት? በምግቡ በማቀዝቀዙ ላይ አንድ እኛ ዲዛይን ያደረግነው ቦርሳ አለ። እሱም ፊርሙስ ቦርሳ ወይም ደግሞ ምግብን ማይቀዝቅዝበት አ ፎል ውስጡ ያለበት። እኛም ስማችን ትኩስ እንደመሆኑ ምጠ በትኩስ እንዲደርስ ስለምንፈልግ አንድ ባግ አዘጋጅተናል። ስለዚህ አድራሹ ምግቡን አንስቶ እዛ ባግ ውስጥ የፊልሙ ዝባትናት በዛ ባንክ ውስጥ ምትወት ሳይቀዘቅዝ ቦታ ላይ ደርሳል። ማለት ነው ሌላው ሳይክል መጠቀሙ አንደኛ ለደንበኛ የዲሊቨሪ ሰርቪስ ኮስት ለመቀነስ ይረዳናል። ከዛ በተረፈ ደግሞ ለተለያዩ ወጣቶች በትንሽ መነሻ ካፒታል ስራ ማስጀመር ያስችለናል ማለት ነው። አንድ ሳይክል ከሰባት ሺህ እስከ አስራ አምስት ሺህ ሀገር ውስጥ አሉ። በዚህ ዋጋ ማግኘት ይቻላል። ከዛ በተረፈ ደግሞ የተለያዩ ወጣቶችን በአንድ ጊዜ ለማሰማራት ሳይክል በጣም ኮንቪኒት ነው። ኦልሞስት ሀገራችንም በጣም የተለመደ ነው። ከዛ በተረፈ ደግሞ ኢንቫይሮመንት ፍሬንድሊ ነው። ስለዚህ የካርቦን ልቀትን በመቀነስ የራሳችንን አስተዋጽኦ እናደርጋለን ማለት ነው። በአሁኑ ጊዜ የኮቪድ አስራ ዘጠኝ ወረርሽኝ በዓለም አቀፍ ደረጃ ትልቅ ስጋት ሆኖ እንደቀጠለ ነው እና ከዛ አንጻርስ የእናንተ ስራ ፈጠራ ወይም ደግሞ የትኩስ ዴሊቨሪ አገልግሎት ምን ያህል የኮቪድ አስራ ዘጠኝን ለመከላከል የራሱን አስተዋጽኦ እንዴት ሊያበረክት ይችላል? አሁን ላይ ከተከሰተው ከኮቪድ ወረርሽኝ አንጻር ኮቪድ የራሱ የሆነ ጥሩ መጽም ጎንም አሳይቶናል። ከዛ በጥሩ ጎን ስናየው እንደዚህ አይነት ሰርቪሶችን ሰው የመጠቀም ቤቱ ሆኖ አካላዊ ርቀቱን ጠብቆ እንደዚህ አይነት ሰርቪሶችን ይጠቅም ሞሮ ደግሞ ወደ ቴክኖሎጂም እንዲያዘነብራቸው ይሆናል። ከዛ በተረፈ እኛ ድራይቨሮቻችንንም የተለያዩ ስልጠናዎችን እንሰጣለን። የሴፍቲ፣ የምግብ አያያዝ፣ የተለያዩ የሩድ ሴፍቲ እና የንጽህና ትሬኒንጎች እንሰጣለን። ስለዚህ ደንበኛው የሚተማመንበት እና ንጽህናውን በጠበቀ መልኩ እቤቱ ሆኖ ምግቡን ሆነ እንዲያገኝ ማድረግ ይችላል ማለት ነው። ከአሁን በኋላም ለምን እንደዚህ አይነት ነገሮች ሊከሰቱም ሰው ይህንን ነገር ስለለመደ በተቻለ መጠን ብዙ ሪሶርሶችን እና ብዙ ማኔጅድ በሆነ ኦፕሬሽን እንደዚህ አይነት ነገሮችን ለመከላከል እና የራሱን አስተዋጽኦ ለማድረግ ይረዳናል ማለት ነው። ዋጋችሁ ምን ያህል ተመጣጣኝ ነው? ዋጋችን አሁን ላይ ካሉት የዲሊቨሪ ሰርቪሶች በስልሳ ፐርሰንት ቀንሰን ሳይክልን በመጠቀም ረከስ ባለ ዋጋ እና በተመጣጣኝ ዋጋ ስራውን ለመስራት ነው ያሰብኩት። የአጭር ጊዜ እና የረዥም ጊዜ እቅዳችሁ ምንድን ነው? በዚህ አመት ለአንድ ሺ ወጣቶች ስራ ለመፍጠር አንግበን በን እየተንቀሳቀስን ያለ ነው። አንድ ሺ ወጣቶችን በስነስርአቱ ስራ ሲዘን ለደንበኞችም በትክክለኛው በአጭር ጊዜ የመገበን ማድረስ እቅድ አንስተ ነው የተንቀሳቀስ ነው ያለ ነው አሁን ላይ አዲስ አበባ ላይ ነው እየሰራ ነው ያለ ነው ከዛ በተረፈ ይህንን በሞክሮ በተለያዩ ወደ ክልል ከተሞች የማሸጋገር ሀሳብ አለን ከዛ በተረፈ ደግሞ የኤሌክትሪክ ትራንስፖርት ሚሶችን አገር ውስጥ አሴምብል እስከ ማድረግ እና የተለያዩ ሶሉሽኖችን አገር ውስጥ እስከ መተግበር ድረስ የአምስት አመት ትልቅ ትራል ማለት ነው በምን ያህል ጊዜ ውስጥ በሙሉ አቅማችሁ ወደ ስራ ትገባላችሁ አሁን የሙከራ ጊዜያችንን ከተወሰኑ ሬስቶራንቶች እና ከተወሰኑ ደንበኞች ጋር እየሰራን ነው። ይህም ተሞክሮን የተለያዩ ተሞክሮችን እንድንመቀስ ይሆናል። አሁን ላይ ለመጀመሪያ ዞም ለሁለት መቶ ሀምሳ ወጣቶች ስራ ለማሰማራት ትሬኒንግ እየሰጠ ነው። እስካሁን ድረስ ወደ ሁለት መቶ በላይ ዲሊቨሪ ሰርተናል። በሙከራ ጊዜ ውስጥ በአንድ ወር ባልሞላ ጊዜ ውስጥ ለደንበኞች ሙሉ አገልግሎታችንን እንደምናቀርብ ተስፋ የእናንተን አገልግሎት የሚፈልጉ ሰዎች በምንድን ነው ሊያገኟቸው የሚችሉት? በሞባይል አፕሊኬሽን ትኩስ ዴሊቨሪ የሚባል ፕሌይ ስቶር ላይ እና አፕ ስቶር ላይ በአንድሮይድም በአይስ ተጠቃሚዎች ለሁለቱም አፕሊኬሽኖች አዘጋጅተናል። ስለ ቁጥር ብቻ ተጠቅመው በመመዝገብ ሬስቶራንቶችን መርጠው ምግብ ማዘዝ ይችላሉ። ከዛ በተረፈ ደግሞ በስልክ ወይንም ደግሞ በሾርት ኮድ ሀት ላይም በትንሽ ቁጥር በስልክ ደውለው ምግብ ማዘዝ ይችላሉ ማለት ነው። ዌብሳይትንም አለን። የተለያዩ ኢንፎርሜሽኖች እዛ ላይ እንለቃለን። ሶሻል ሚዲያዎች ላይም ብዙ ኢንፎርሜሽኖችን፣ ማርኬቲንጎችን እየሰራ ስለሆነ በዛ ቶሎ ያገኛል ማለት ነው። ወጣት አሚር ሬድዋን፣ የትኩስ ዴሊቨሪ መስራችና ስራ አስኪያጅ፣ ለሰጠኝ ማብራሪያ በጋቢና ቪኦኤ ስም በጣም አመሰግናለሁ። በርቱ። አመሰግናለሁ የኮሮና እንግዳውን እናመሰግናለን። በኮቪድ-19 ምክንያት ከየመኖሪያ ቤታችን ሆነን የምናሰናዳላችሁ የጋቢና ቪ መሰናዶው ይቀጥላል። አብራችሁን ስለሆናችሁን እናመሰግናለን። በማህበራዊ ሚዲያዎች አማካኝነት በስፋት የሚሰራጩ ሀሰተኛ መረጃዎች በሕብረተሰቡ ላይ እያደረሱ ያሉትን ቀጥተኛ ጉዳቶች ለማስቆም የመገናኛ ብዙሀን አጠቃቀም እውቀትን ማሳደግ በሚያስፈልግበት ጉዳይ ላይ የተደረገ ውይይት ትላንት የመጀመሪያውን ክፍል አቅርበን ነበር። በኦሃዮ ክፍለ ግዛት ኬንት ዩኒቨርሲቲ ረዳት ፕሮፌሰር ኑት ዶክተር ቴዎድሮስ ወርቅ አለማው ና በሚኒሶታ ክፍለ ግዛት ሃምሊን ዩኒቨርሲቲ ረዳት ፕሮፌሰር ከሆኑት ዶክተር እንዳልካቸው ሀይለ ሚካኤል ጫላ ጋር የተካሄደው ና የመገናኛ ብዙሃንን አጠቃቀምን እውቀት እንዴት ማሳደግ ይቻላል በሚለው ሀሳብ ዙሪያ የሚያተኩረው ሁለተኛው ክፍል ውይይት ዛሬ ይቀጥላል። አወያያቸው ስመኞሽ የቆየናት በመግቢያችን ላይ እንዳነሳ ነው። መነሻ ሀሳባችን ዲጂታል ሚዲያ በተለይ ደግሞ ማህበራዊ ሚዲያ እውነተኛም ሀሰተኛ መረጃዎችን በኩል እንዲሰራጩ ለማድረግ ከማስቻላቸው አንጻር ነው። እና ዶክተር እንዳልካቸው የሚዲያ አጠቃቀም እውቀትን ወይም ንቃትን ወይም ክህሎትን አሁን የገለጻችኋቸውን ክህሎቶች ማሳደግ እውነትና ሀሰትን መለየት እንዲችሉ የሚያደርጋቸው በምን መልኩ ነው? ለምሳሌ ትዊተር ላይ እንውሰድ። ትዊተር ላይ አንድ የሆነ መረጃ ይሰራጫል ልበል። ያ መረጃ ከየት እንደመጣ አይታወቅም። ያንን መረጃ የሚያሰራጨው አካውንት ባለቤቱ ማን እንደሆነ አይታወቅም። ስለዚህ አንድ ሰው ያንን መረጃ በሚያገኝበት ሰዓት መመርመር ያለበት ማንሳት ያለበት ጥያቄ አለ። ኢትዮጵያ ውስጥ አሁን እየሆነ ያለው ምንድን ነው? ማህበራዊ ሚዲያ ላይ መረጃዎች ይጀመራሉ። ከማህበራዊ ሚዲያ ወደ ሬዲዮ ወይ ወደ ቴሌቪዥን ወይ ደግሞ ወደ ጋዜጣ ይሄዳሉ። የማህበራዊ ሚዲያ አክሰስ የሌላቸው ሰዎችም እንደዚ አይነት የተሳሳተ መረጃ ነው የማግኘት እድላቸው ሰፊ ነው ማለት ነው እና ይህንን ከግንዛቤ ያስገባ ሰው መሆን አለበት። ያ ሰው እንግዲህ በተለይ አሁን ባለንበት ዘመን መሰረታዊ እየሆነ የመጣው የሚዲያ አጠቃቀም እውቀትን በምን መልኩ ነው ማሳደግ የሚቻለው ወደሚለው ሀሳብ ደግሞ እንለፍ። ለምሳሌ እዚህ አሜሪካን ሀገር በትምህርት ቤት ደረጃ እንዳንድ ኮርስ ለህፃናት ተማሪዎች ሁሉ እንዲሰጥ ለማድረግ ጥረት ይካሄዳል። ና የት ጋ ነው የሚጀምረው? ለማንና እንዴት ነው መሰጠት ያለበት? ዶክተር ቴዎድሮስ እውነት ለመናገር እጅግ በጣም አሳሳቢ ዘመን ላይ ያለን ይመስለኛል እንደ ህዝብም ትንሽ ይኖ ስጋት ያለብን ይመስለኛል በዚህ ጉዳይ ላይ ይህንን ስል እንደው ለማስመር የምፈልገው ግን ማህበራዊ ሚዲያ በጣም ብዙ ብዙ ትሩፋቶች አሉት አሁን ለምሳሌ በባለፉት ሁለት ሶስት ዓመታት ከተመለከችሁ በጣም በጣም ብዙ ወጣቶችን የፖለቲካ ተሳትፎ እንዲኖራቸው ያገባናል የሚል አይነት ስሜት እንዲኖራቸው ለሚያምኑበት አላማ በአንድነት እንዲቆሙ እንዲተባበሩ፣ ያደረገ ያነቃቃ መሳሪያ ነው እና ከዛ ከዛ አንጻ እጅግ እጅግ ባለውለታ ነው ብዬ ነው የማስበው። ነው ግን ክፍተቶቹን እና ደግሞ ተያይዘው የሚመጡት ጉዳቶችን በቅጡ ደግሞ ለይተን ነቅሰን ካላወጣን ይሄ ይዞልን ግን የመጣ ትርፋት ወደ መርገምትም ሊቀየር ስለሚችል ማለት ነው። አይ ቲንክ ሁላችንም አንድ አይነት ሚና ልንጫወት እንችላለን ብዬ አስባለሁ። በግለሰብ ደረጃ ስትነሽ አንዳንድ የባህሪ ለውጦችን ማድረግ የምንችልባቸው ሁኔታዎች እንዳሉ ይሰማኛል። መረጃዎች ከማህበራዊ ሚዲያዎች እናገኛለን። ከዛ በኋላ ግን ያንን እንደ ወረደ መቀበል፣ እንደ አንድ ልማድ መተዋል፣ ከሌሎች ምንጮች ያንን ነገር የማረጋገጥ ዝንባሌ ሁላችንም እንደ ግለሰብ ማድረግ የምንችለው ነገር ነው ብዬ አስባለሁ። ሁለተኛ ነው በመንግስት ደረጃ አሻግሮ የማየት የረጅም ጊዜ እቅድ የማውጣት ትውልድን የማሰብ በጣም ወሳኝ የሆነው ነገር የትምህርት ቤት ተቋሞቻችን ከአንደኛ ደረጃ፣ ሁለተኛ ደረጃ፣ ከፍተኛ ትምህርት ተቋሞቻችን ውስጥ በሙሉ መገናኛ ብዙኃን አጠቃቀም ንቃት ትምህርትን እንደ ከሪኩለም ቀርጾ ከኮሌ ስንገባ ኮመን ኮርስ የምንላቸው ነገሮች አሉ አይደሉም? በዛ ደረጃ መስጠት የሚያስፈልግበት ዘመን ላይ ነው ያለን። ከዛ በተጨማሪ የሲቪክ የተቋማት ሚዲያዎች ይሄ ኃላፊነት አለባቸው። በስተመጨረሻ ወደ ዶክተር እንዳልካቸው ልምጣና ኢትዮጵያ ውስጥ የሚዲያ አጠቃቀም እውቀትን በግለሰብ ደረጃ የሚሆን በተቋም ደረጃ በምን መልኩ ነው ማሳደግ የሚቻለው? አገሪቷ ይህን የማድረግ አቅም አላት ብለው ያስባሉ? በግለሰብ ደረጃ ቅድሜ የተዘረዘሩት አሉ። በተቋም ደረጃ በትምህርት ቤት ጀምሮ የሃይማኖት ተቋማት ሲቪክ ማህበራት አሉ ግን ደግሞ ዋነኛዎቹ ተዋናዮች ደግሞ እነ ፌስቡክ፣ ትዊተር፣ ሌሎችም እነ ጉግል፣ ዩቲዩብ ዋናም ተዋናይ ስለሆኑ ኢትዮጵያ ውስጥ ባለው የሀሰተኛ የመረጃ ስርጭት እነሱም ኃላፊነታቸውን በአግባቡ እንዲወጡ ማድረግ የሚያስችል አቅም መፍጠር አለበት ብዬ አስባለሁ መንግስት። አሁን ግን በዛ እየተደረገ አይመስለኝም። ኮርፖሬሽኖቹም ከመንግስትም በላይ በጣም ኃያላን ሆነዋል። የኢትዮጵያ መንግስት በደንብ አድርጎ ኃላፊነታቸውን እንዲወጡ ማድረግ የሚያስችል ስራ መስራት አለበት ብዬ አምናለሁ። እዚህ ላይ ለመጨመር ያህል የኮርፖሬሽኖቹን ሀያልነት ዶክተር እንዳልካቸው ስለነሳ መረጃ እኛ ፈልገነው ነው የምናገኘው ወይስ መረጃው ነው እኛን እያገኘ ያ የምናስበው እኛ ሁል ጊዜ የምንገንዘበው ያ በነጻ ነው ስለዚህ ብሳተፍ ምን ችግር አለው ከሰው ጋር እገናኛለሁ ዜና ኢንፎርሜሽን አያመልጠኝ ወዘተረፈ አይደለም ግን ለምንድን ነው አንድ ሰውም ሆነ አንድ ተቋም ያንን ሁሉ ጊዜና ገንዘብ አጥፍቶ ለእኛ በነጻ ያንን አገልግሎት የሚሰጠው? አንደኛው የማህበራዊ ሚዲያ አጠቃቀም እውቀትና ንቃት ይህን ጥያቄ ከመጠየቅ ይጀምራል። ፌስቡክም ሆነ ትዊተርም ሆነ ወይም ደግሞ ሌላ ማህበራዊ ሚዲያ ተቋማት ዋነኛ አላማቸው በጣም ብዙ ሰው በውስጣቸው ውስጥ ተጠቃሚ እንዲሆን ማድረግ ነው። የፖለቲካው ስታዞሪው አንድ አይነት የፖለቲካ አመለካከት ካለ ፌስቡክ አሜሪካም ሌላ ሌላ ሀገርም ችግር ውስጥ እየከተተ ያለው ምንድን ነው? ተመሳሳይ የፖለቲካ አመለካከት ያላቸውን ግሩፖች ወይም ሰዎች ጋር ነው ጥቆማ የሚሰጠን። እከሌን ጓደኛ ብታደርገውስ፣ እከሌ የሚባል ግሩፕ ውስጥ ብትቀላቀልስ ያ ደግሞ የሚያደርግሽ ነገር ምንድነው? ሌላ አይነት ሀሳብ፣ አመለካከት ጆሮሽም እንዳይሰማ እንዳይሰማ እድል ምንዳሰጩ የሚያደርግ ነው። ስለዚህ ይህንን ጥያቄ መጠየቅ መረጃ ወደኛ ነው የሚመጣው፣ መረጃ ፈልገን የምናገኘው። መንግስትም ደግሞ ትክክለኛ መረጃ የሚገኝባቸው ሚዲያ ተቋማት ለሕብረተሰቡ ጤንነት አስፈላጊ ስለሆነ በታክስ ሲስተም ሊሆን ይችላል፣ በድጎማም ሊሆን ይችላል፣ ነፃና ገለልተኛ የሆኑ መገናኛ ብዙሀኖችን እንዲፈጠሩ የሚደረግበት ስርዓት ቢዘረጋ በመጠኑ ሊረዳን ይችላል ብዬ አስባለሁ። የመገናኛ ብዙሀን አጠቃቀም እውቀት ወይም ንቃት ምን ማለት ነው ከሚለው አንስቶ በተለይ ኢትዮጵያ ውስጥ የዚህ እውቀት ማነስ በህብረተሰቡ ዘንድ ምን አይነት ጉዳቶች እያስከተለ ነው? እንዴት ነው ይህንን ንቃት ማሳደግ የምንችለው? አንድ ሰው ንቃቱ ሲጨምርስ ምን ምን ማድረግ ይችላል? የሚሉትን ሀንሳቦች አንስተን ተወያይተናል። ጊዜያችሁን ሰታችሁ ለአድማጮቻችን ሙያዊ ማብራሪያዎችና አስተያየቶች ስለሰጣችሁኝ በአድማጮች ስም በጣም አመሰግናለሁ። አመሰግናለሁ። ስመኝሽ የቆየንና እንግዶቿን እናመሰግናለን። ሰማያሽ ላይ አይደብርም፣ ደመና፣ አይጨልምም ሰማይ፣ አትጨክንም ጀንበር፣ አትጠልቅም ፀሐይ፣ አይደብርም፣ ደመና፣ አይጨልምም ሰማይ፣ አትጨክንም ጀንበር፣ አትጠልቅም ፀሐይ፣ ከሰማይ ሲታርቅ ሲታረቅ ከሰማይ ሲታረቅ ይቆማል ዳመና ይታገሳል መብረቅ ይታገሳል ይታገሳል መብረቅ ንፋስ ይታከማል ዝም ይላል ማዕበሉ ዝም ይላል ዝም ይላል ማዕበሉ እጅ ሰጣ ባህር ይረጋል ይረጋል ወደ

But it's a got

Yes, sir. Yes, We're take በፕሬዝዳንት ዶናልድ ትራምፕ ተጥሎ የነበረውና ጽንስ ማቋረጥን የሚከለክለው በተለምዶ ግሎባል ጋግሮል ወይም ደግሞ ዓለም አቀፍ የጋግሮል ተብሎ የሚታወቀው ህግ አዲሱ ፕሬዝዳንት ጆ ባይደን ቀልብሰውታል። ይሄ ህግ በሴቶቹ ላይ ያሳደረው ተጽዕኖ ምን ይመስላል ሲል በኬንያ የሚገኘው ዘጋቢያችን መሐመድ የሱፍ ዘገባ አድርሶናል እንደሚከተለው አቅርብላችኋለሁ። የንጅማ ማንጎዊ እህት እንደ አውሮፓውያን አቆጣጠር በ2018 ዓ ም ማለትም ከሁለት ዓመት በፊት ጽንስ ለማቋረጥ ብላ በገዛችው መድኃኒት ምክንያት ህይወቷን አጥታለች። ራሷ የሁለት ልጆች እናት የሆነችው ንጅማ እህቴ ጽንስ ስለማቋረጥ የተሻለ መንገድ እንዳለ አታውቅም ነበር ትላለች። አሊኮሳ ኩጁዋ መድኃኒቶቹን በ3500 ሺልንጎች ከመድኃኒት መደብር ገዝታ ስትወስድ ምንም የምታውቀው ነገር አልነበረም። ጽንሱን በህጋዊና ደህንነቱ በጠበቀ መንገድ ማቋረጥ እንደምትችል አታውቅም ነበር። ያንን ብታውቅ ኖሮ አሁን በህይወት ትኖር ነበር። ያለችበትን ሁኔታ ለሆስፒታሉ ብታስረዳቸው ኖሮ እነሱ ያግዟት ነበር። በፕሬዚዳንት ዶናልድ ሬገን ተወስኖ የነበረውና በሚሊዮኖች የሚቆጠሩ ሴቶች ጽንስ የማቋረጥ አገልግሎት እንዳያገኙ የሚያግደውን ህግ ፕሬዚዳንት ዶናልድ ትራምፕ ባለፉት አራት ዓመታት በድጋሚ አጽርተውት ቆይተዋል። ይሄ ህግ ታዲያ ህጋዊ የጽንስ ማቋረጥ አገልግሎት የሚሰጡ ተቋማት የገንዘብ እርዳታ እንዳያገኙ አግዷቸው ቆይቷል። በአፍሪካ ህዝባዊ የጤና ምርምር ማዕከል ተቋም ውስጥ ተመራማሪ የሆኑት ቦኒፌስ ኦሺ ምንም እንኳን አሁን ህጉ በፕሬዚዳንት ጆባ ባይደን በድጋሚ ቢቀለበስም ባለፉት አራት ዓመታት ውስጥ የተፈጠረውን ችግር ለመጋፈጥ ግን በቂ አይደለም ይላሉ። እገዳው መነሳቱ እጅግ መልካም ነገር ነው፤ ነገር ግን በፕሬዚደንት ዶናልድ ትራምፕ ተጥሎ የቆየው ግሎባል ጋግ የተሰኘው ገደብ ያሳደረውን ጫና ለማሸነፍ ጊዜ ይወስዳል እጅግ ብዙ ገንዘብ ይጠይቃል ባለፉት አራት ዓመታት የተሠራውንም ነገር ለማፍረስ እጅግ ብዙ መርሃ ግብሮች ያስፈልጋሉ የሰላሳ ሁለት ዓመቷ ሮስ አኮቴ እንደ ኤሮፓያን አቆጣጠር በ2019 መድኃኒት በመጠቀም ፅንስ ልታቋርጥ ሞክራ ነበር ከዚህ ሙከራ በኋላ በህይወት መኖሯ ራሱ ተአምር ነው ትላለች። በዛን ወቅት ለሶስት ቀናት ከተሰቃየች በኋላ ፅንሱን ማቋረጥ ብትችልም ለሕይወቷ አስጊ የሆነና የጤና እርዳታ የሚያስፈልግበት ሁኔታ ውስጥ ከቷት ነበር። አታ ኳሳይዜ ኮና ሺዳ ኪዶጎ ን ቶየውንበጅዋይ ፅንሱን ካቋረጥኩ ጀምሮ በትክክለኛው መንገድ ስላላደረግኩት አሁን የጤና ችግር አለብኝ። የወር አበባዬ ለወር ያህል ይፈሳል፣ አያቆምም። ምንም የምጠቀመው መከላከያ ደግሞ የለም። እህቷን ያጣችው አኮቴና ዋንጊ ታዲያ ያልተፈለገ ጽንስን ለማቋረጥ ህጋዊ የሆነው ሂደት መፈቀዱ በተለያየ ሁኔታ በባህላዊ መንገድ ጽንስ እያቋረጡ ህይወታቸው የሚያልፉትን ብዙ ሴቶች ቁጥር ይቀንሰዋል ይላሉ። ለመሐመድ ዩሱፍ ዘገባ ኤደን ገረመው ከዋሽንግተን ዲሲ። አድማጮቻችን ከኛ ጋር ስለነበራችሁ እያመሰገንን የዛሬ ጋቢና ቪኦኤ ዝግጅታችንን እዚህ ላይ አጠናቀቅን። በዝግጅቶቻችን ላይ የሚኖሯችሁን አስተያየቶች በድምፅ እንዲሁም በቴክስት 202 207 6379 202 2076379 በሚለው ቁጥር ዋትሳፕ ላይ ልታደርሱን ትችላላችሁ። ጋቢና ቪኦኤ አት ቪኦኤ ኒውስ ኢሜል አድራሻችንን በመጠቀምም ልትጽፉልን ትችላላችሁ። በፌስቡክ ገጻችን ቪያ ማሪክ ላይም ጋቢና ቪ ብላችሁ ልታደርሱን ትችላላችሁ። በፕሮግራም አርቶቱ ሰለሞን አባተ፣ በቅንብሩ ኤልያስ አስማረ፣ መርሃ ግብሩን በመምራት እኔ ኤደን ገረመው ከመላው የአሜሪካ ድምፅ ዘጋቢዎች ጋር በመሆን ስናስተናግዳችሁ አምሽተናል። በነገው ምሽት ሀብታሙ ስዩም በመዝናኛ መርሃ ግብር ይጠብቃችኋል። አብራችሁን ስለነበረ ይሰራችሁ፣ እያመሰገንን ሰናይ ሰንበት፣ ሰናይ የረፍት ጊዜ እንዲሆን እየተመኘን በዚሁ አርብ ምሽትን እንሰናበታችኋለን። ደና ደሩ